17 ዓመታት በስልጣን ላይ የቆዩትና ባለፈው አርብ እንደገና ለአራት ዓመት አገልግሎት በተመረጡ በአራተኛው ቀን ስልጣን የለቀቁት ዜፕ ብላተር ይሁንታ ያገኙት ከእግር ኳሱ ዓለም፣ ከኳስ አፍቃሪዎች፣ ከተጫዋቾች፣ ከክለቦች፣ ልባቸው በእግር ኳስ ፍቅር ከተነደፈ ወገኖች መሆኑን ነበር የተናገሩት። አያይዘውም የዩናይትድ ስቴትስን ባለስልጣናትና የብሪታንያን የሕዝብ መገናኛ አገልግሎቶች ጸረ ፊፍ አጀንዳ አካሄዱ በማለት ነቅፈው እንደነበር አይዘነጋም። The New York Times እና ኤቢሲ ኒውስ ራሳቸው ብላተር በዩናይትድ ስቴትስ የወንጀል ምርመራ መስሪያ ቤት በኩል ክትትል እየተደረገባቸው መሆኑን ነው የገለጡት። ከዋሽንግተን ዲሲ ኤድ ዊልሰን የተባሉት ከድንበር ባሻገር የገንዘብ ዝውውርን ጉዳይ የሚከታተሉ ጠበቃ ፊፋ ከእግር ጥፍሩ እስከ አናቱ በሙስና የተዘፈቀ ማህበር ነው ባይ ናቸው። ግን ብላተር ለምን ስልጣናቸውን ለቀቁ? ተከታዩን ምክንያት አቅርበዋል። የተሰጠኝ ስልጣን በእግር ኳሱ ዓለም በእግር ኳስ ደጋፊዎች፣ በክለቦች፣ በተጫዋቾች፣ በተለይ ለእግር ኳስ የህይወት እስትንፋስ በሚሰጡ ሁሉ የተደገፈ መስሎ አልታየም። ለዚህም ነው ልዩ ጉባኤ እንዲጠራና ኃላፊነቴ ተግባሬ እንዲመረመር የማደርገው። ይህ በተቻለ ፍጥነት የሚካሄድ ሲሆን እኔን የሚከተል አዲስ ፕሬዚዳንትም ይመረጣል። አዲስ ምርጫ እስኪካሄድ ድረስ በፊፋ ፕሬዝዳንትነቴ ስራዬን እቀጥላለሁ። ምርጫው መቼ ይካሄዳል? የፊፋ የሂሳብ ምርመራ ክፍል ሊቀመንበር ዶሚኒኮ ስካላ እንዳሉት ከሚመጣው ዓመት ታህሳስ ወር አንስቶ እስከ መጋቢት 2008 ባለው ጊዜ ውስጥ በልዩ አብይ ጉባኤ መከናወኑ የማይቀር ነው። ባለፈው አርብ እጩ ተወዳዳሪ ሆኖ ለመቅረብ ያልፈለገው የ59 ዓመቱ የቀድሞ የፈረንሳይ ብሔራዊ ቡድን አምበልና አሁን የአውሮፓ የእግር ኳስ ማህበር ፕሬዝዳንት ሚሼል ፕላቲኒ ያኔ በእጩነት ይቀርባል። የ39 ዓመቱ ጎልማሳ ዮርዳኖሳዊ ሉል አሊም እንደገና የመወዳደር ፍላጎት እንዳላቸው ጠቁመዋል። በብላተር ስልጣን የመልቀቅ ውሳኔ አንዳንዶች የመደሰታቸውን ያህል ብዙዎች ያልጠበቁት ነበርና አዝነዋል። አድናቆታቸውንም ገልጸውላቸዋል። ለስለስ ያለ ሂስ የሰነዘሩም አልታጡም። ከአፍሪቃው ክፍል ዓለም የቀድሞ እውቅ የእግር ኳስ ተጫዋች ሮዤ ሚላ፣ ያዳምጡኛል። ስለ እውነት ነው የምናገረው። በእንዲህ ሁኔታ ከስልጣን መነሳታቸው አሳዝኖኛል። ይነገሩ የነበሩ ተጨባጭ ሁኔታዎችን በትክክል ቢያዳምጡ ኖሮ አሁን የተደረሰበት ደረጃ ላይ አንገኝም ነበር። ብላተር በእንዲህ ሁኔታ መሰናበታቸው ቅር ያሰኛል። ግን አሁን በቦታው የሉም እና ሌላ ከርሳቸው የተሻለ ችሎታ ያለው ሰው መፈለግ ይኖርብናል። ሁሉንም በጥሞና የሚያዳምጥ፣ በአፍሪቃ የእግር ኳስ ክለቦች የሚፈጸሙ ስህተቶችን ተመልክቶ ችግሩን የሚያስወግድ ያስፈልገናል። የቀድሞ የዓለም የእግር ኳስ ፌዴሬሽን ፊፋ ፕሬዚዳንት ዣኦ ሃቫላንጅ እና ተከታያቸው ጆሴፍ ብላተር እንደ ጉርጉሳ ዘመን አቆጣጠር ከ1974 ዓ ም አንስቶ ለብሔራዊ ፌዴሬሽኖችና ለአካባቢያዊ የእግር ኳስ ባለሥልጣናት ስልጣን በመስጠት ታማኝ ደጋፊዎችን ለማፍራት መቻላቸው ይነገርላቸዋል። በሚመጡት ወራት ሁኔታዎች ሊለወጡ እንደሚችሉ ይታሰባል። ዘፕ ወይም ጆሴፍ ብላተር ራሳቸው አዲስ ምርጫ እንዲካሄድ ሲያሰላስሉ ማህበሩን ከሚመራበት አሰራር አንስቶ ከተያያዥ ድርጅቶች፣ ፕሮግራም አሰራጮች፣ ፌዴሬሽኖች፣ ክለቦች፣ ተጫዋቾችና ደላሎች ጋር ስለሚኖረው ግንኙነት እንዲመከርበትና ገንቢ ውሳኔ እንዲተላለፍ የሚሹ መሆናቸውን ሳይጠቁሙ አልቀሩም። የጀርመን ብሔራዊ የእግር ኳስ ማህበር ዴኤፍቤ በማህበራዊ መስክና በፖለቲካም ያለውን ተሰሚነት በአግባብ አልተጠቀመበትም የሚል ነቀፌታ በህዝብ እንደራሴዎች ምክር ቤት ቡንደስታክ የሶሻል ዴሞክራቱ ፓርቲ አባላት የሆኑ እንደራሴዎች ተጠሪ ቶማስ ኦፐርማን ነቅፈዋል። የሆነ ሆኖ አሁን በተፈጠረ ሁኔታ የተሃድሶ ለውጥ ተካሂዶ አዲስ አሰራር በማስተዋወቁ ረገድ የጀርመን የእግር ኳስ ማህበር መሪ ድርሻ ሊወጣ ይችላል ሲሉም ኦፐርማን ተናግረዋል።